ማህደር ዜና። ሁለተኛውና የዓለም በሚባለው ጦርነት የወደመችው ዓለም አስከሬኗን ቀብራ ፍርስራሽ ትቢያዋን አራግፋ አዲስ ድርጅት መሰረተች። ለሰላም፣ እኩልነት፣ ለፍትህ የቆመ የዓለም ማኅበር ደንቡንም አጸደቀች። ቻርተር የተባለው ለድርጅቱ መመስረት አበክራ የጣረችው የዩናይትድ ስቴትስ ፕሬዚደንት ሃሪ ኤስ ትሩማን ሀገራቸውን ጨምሮም ጉልበተኞችን አደራሉ። ኃይልና ጥንካሬ ጦርነትን ለመክፈት ሳይሆን የዓለምን ሰላም ለመጠበቅ የጦርነትን ስጋት ለማስወገድ መዋል አለበት። የዓለም ኃያላን መንግስታት ለዓለም አቀፍ ፍትህ መከበር አብነት ሊሆን ይገባል። የዚህ ደንብ መሠረት የዚያ የፍትህ መርህ ነው። ሳን ፍራንሲስኮም፣ ዩናይትድ ስቴትስ ነሐሴ 26 1945 ዘንድሮም 79ኛ ዓመቱም ዓለም በእርግጥ ሰላም ነች። ሀያላንስ ለፍትህ ቆመዋል የግዙፉ ድርጅት ደንብስ ተከብሮ ይሆን? ብዙ ጥያቄዎች። የሰላም ፍትህ፣ እኩልነት መጥፋት፣ የሀያላም ምግባር የሚያሳስበው ወገን በመልስ የለሽ ጥያቄዎች ሲብሰለሰል፣ ዘንድሮም የዓለም መሪዎች ለሰባ ዘጠነኛ ጊዜ ጉባኤ ተቀምጠዋል። ኒውዮርክ ትናንት፣ ጉባኤው መነሻም የድርጅቱ ዓላማ ማጣቀሻም ጥያቄዎቹ፣ መድረሻዎቻችን ናቸው። ላፍታም አብራችሁ እንቆዩ። አንዳንዶች የሀገራት መሪዎች ኒውዮርክ ቅምጥል ሆቴሎች ውስጥ የሚንደላቀቁ የሚቀብጡ የሚገባበዙበት አመታዊ ድግስ ይሉታል መሪዎች ለአጭር ጊዜም ቢሆን ለዓለም የልባቸውን የሚናገሩበት አጋጣሚ የሚሉትም አሉ የደካማ ድሆቹ ሀገራት መሪዎች የሀያላን ሀብታሞቹን ድጋፍና እርጥባን ለማግኘት የሚሻሙበት ስብሰባዎችም አሉ። ብዙዎች ግን ሀብትና የፖለቲካ ስልጣን የሌላቸው ለዓለም ፍትህ፣ ለሰላም እኩልነት መከበር ድምፃቸውን የሚያሰሙበት እንዲሆን ይመኛሉ። ሌሎችም ሌላ ጉባኤው በእርግጥ ሁሉንም አይነት ነው። ትናንት በይፋ ተጀምሯል። ጉባኤተኞች ትናንት ውሏቸውን ስምምነት ለወደፊቱ የተባለውን ሰነድ አጽድቀዋል። የሐሳቡ አምንጭና አርቃቂዎች እንደሚሉት በ42 ገጽ የተጠረዘው ሰነድ ዓለም በ21ኛው ክፍለ ዘመን የገጠማትን ፈተናዎች ለማስወገድ ያለመ ነው። ከአየር ንብረት ለውጥ እስከ አርቲፊሻል ኢንቴሊጀንስ ከተደጋጋሚ ግጭቶች አለቅጥ እስከሰፋው የሀብታም ድሆች ልዩነት የሚጠቀሱ ችግሮችን ለማቃለል ይረዳል ተብሏለም። የሐሳቡ አፍላቂ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ናቸው። ሰነዱን ያዘጋጀው ደግሞ ጀርመንና ናሚቢያ በጋራ የመሩት ኮሚቴ ነው። በጸጥታው ጥበቃ ምክር ቤት ድምፅን በድምፅ የመሻር ስልጣን ያላት ሩሲያ ግን ሰነዱ መሻሻል አለበት በሚል ምክንያት ውድቅ አድርገዋለች። የሰነዱ ይዘት በአባል ሀገራት ዘንድ መከፋፈል ይፈጥራል ብለው የሰጉት ጉተረሽ ሰነዱ ከመጽደቁ በፊት ሶስት አይነት ንግግር ለማዘጋጀት ተገደው ነበረ። የጉተረሽ ቃል አቀባይ እንዳሉት ከተዘጋጁት ንግግሮች የመጀመሪያው ከጸደቀ ሁለተኛው፣ ካልጸደቀም ሶስተኛው ግልጽ አይደለም ከተባለ የሚደረግ ነበረ። ሰነዱ ጸደቀ። የዓለም ትልቅ ዲፕሎማት ተደሰቱ። በሩን ከፈትናሉ፣ ግቡበት። በሩን ከፍተናል። ከእንግዲህ በበሩ መግባት የሁላችንም ፈንታ ነው። ምክንያቱም ይህ አንዳችን ሌላችን ስለ መገንዘብ አይደለም፣ እርምጃ ስለ መውሰድ ጭምር እንጂ። ዛሬ እርምጃ እንድትወስዱ አሳስባለው። የወደፊቱ ሰነድ ዘንድሮ ጸደቀ። ብዙዎች እንዳሉት መጽደቁ በእርግጥ ጥሩ ነው። ስምንት ቢሊዮን የሚገመተው የዓለም ሕዝብ እስካሁንና አሁን የገጠመውን ፈተናና ችግር የሚያቃልል በጦርነት ረሃብ፣ በሽታና ድህነት የሚያልቅ የምትደፈረዋን የሚሰደድ የሚፈናቀለውን ህዝብ የሚያድን እርምጃ አለመሆኑ እንጂ ቀቢጸ ተስፋው የምጣኔ ሀብትና የሰላም ተቋም የተባለው የአሜሪካ አጥኚ ድርጅት እንደዘገበው 56 ሀገራት በጦርነትና ግጭት እየወደሙ ነው። የድርጅቱ የበላይ ኃላፊ ማይክል ኮንስ እንደሚሉት በየጦርነት ግጭቱ 92 ሀገራት በቀጥታ ወይም በተዘዋዋሪ ይሳተፋሉ። በአሁኑ ወቅት በ56 ሀገራት ውስጥ ግጭት ይደረጋል። ባለፈው ዓመት 92 ሀገራት ከየሀገራቸው ውጭ በሚደረጉ ግጭቶች ተካፍለዋል። በሌላ አባባል ጦርነትና ግጭት ውስጥ የሚካፈሉ መንግስታትን ወይም ለስልጣን የሚዋጉ መንግስታዊ ያልሆኑ ኃይላትን ይደግፋሉ። ከጋዛ፣ ሊባኖስ፣ እስራኤል እስከ ዩክሬን፣ ከኮንጎ ዲሞክራቲክ ሪፐብሊክ እስከ ሚያንማር፣ ከሱዳን እስከ አፍጋኒስታን፣ ከየመን እስከ ማሊ፣ ከሶሪያ እስከ ኢትዮጵያ ሌሎችም ጋር አንድም በርስ በርስ አሊያም በድንበር ተሻጋሪ ጦርነት፣ ግጭትና ስርዓት አልበኝነት መቶ ሺዎች ያልቁባታል፣ ዓለም ሚሊዮኖች ይሰደዱ ወይም ይፈናቀሉባቸዋል። የተባበሩት መንግስታት ድርጅት እንደሚለው በየጦርነት ግጭቱ መቶ ሺዎች ረግፈዋል። ሴቶችና ልጃገረዶች ይደፈራሉ። ትምህርት ቤቶች፣ ሆስፒታሎች፣ የተፈናቃይ መጠለያ ጣቢያዎች ይወድማሉ። ጦርነት፣ ጭቆና ረሃብና ድህነት ያሰደደና ያፈናቀለው ህዝብ ዘንድሮ 120 ሚሊዮን ደርሷል። ሁለተኛውና የዓለም በሚባለው ጦርነት የተካፈሉት ሀገራት ቁጥር ሰባ ነበር። የአሜሪካው አጥኚ ተቋም እንዳለው ከ193 የተባበሩት መንግስታት ድርጅት አባል መንግስታት 56ቱም ቀጥታ ውጊያ ላይ ናቸው። 92ቱ ሌላ ሀገር በሚደረግ ጦርነት ወይም ግጭት ይካፈላሉ እና ማንቀረም ጦርነቶቹ የዓለም የሚባሉትስ ማንናም እንዴት ሲዋጋ ይሆን የሚሉ በርካታ ጥያቄዎች በተደጋጋሚ እየተሰሙ ነው። ዋና ጸሐፊ አንቶኒዮ ጉቴሬሽ ግን አሁንም ተስፋ አልቆረጡም። እንደሚመስለኝ ወደ ሶስተኛው የዓለም ጦርነት የሚያስገቡ እርምጃዎችን ለማስወገድ ተገቢው ሰዓት ላይ ነን። የምናየው ተጠያቂነት በሌለበት ስሜት ግጭቶች መበራከታቸውን ነው። የተጠያቂነት ስሜት የጎደለው የዓለም ጦርነትን ሊያጭሩ በሚችሉ ትልልቅ ኃይላት ብቻ ሳይሆን ማን ይጠይቀኛል? የሚል ስሜት ሁሉም ጋር እየታየ ነው። አምናና ዘንድሮ ዓለም ከጋዛ እስከ ዩክሬን ሩሲያ እንደታዘበው የተባበሩት መንግስታት ድርጅት የጠቅላላ ጉባኤውን የጸጥታ ጥበቃ ምክር ቤቱን ውሳኔዎች፣ ደንቦች፣ የራሱን ፍርድ ቤት ብይን ማስከበር ቀርቶ ራሱ ድርጅቱ የቀጠራቸውን ሰራተኞቹን ህይወት ማዳን፣ አጥፊዎችን ለህግ ማቅረብ ወይም መቅጣትና ማስቀጣት አልቻለም። እስራኤል በፍልስጤሞቹ ጋዛ ሰርጥ ላይ በከፈተችው መጠነ ሰፊ ወታደራዊ ዘመቻ ብቻ 200 የተባበሩት መንግስታት ድርጅት ሰራተኞች ተገለዋል። አብዛኞቹም ኡንሩዋ በሚል ምህጻረ ቃል የሚጠራው ፍልስጤሞችን የሚረዳ የተባበሩት መንግስታት ድርጅት ቅርንጫፍ መስሪያ ቤት ባልደረቦች ነበሩ። ጉቴሬሽ ባለፈው ሳምንት ለጋዜጠኞች እንደነገሩት የድርጅቱ ሰራተኞች መገደላቸውን የማይታገሱት ብለውታል። የኡንሯ ብቻ ሳይሆኑ የሌሎች ድርጅቶች አባላት የነበሩ 200 ሰራተኞች በጦርነት ሰበብ ሲገደሉ፣ ይህ ፈጽሞ ሊታገሱት አይገባም። ይህ ውጤታማ ተጠያቂነት ያስፈልገዋል። የተባበሩት መንግስታት ድርጅት እንደ ማንኛውም ማህበር የአባላቱን ስምምነት ፍላጎትና ውሳኔን የሚያስፈጽም በአባላት መዋጮ የሚተዳደር ማህበር ነው። ማህበሩን የመሰረቱት ከ79 ዓመታት በፊት እንዳሉት የማህበሩ መሰረታዊ ዓላማዎች የዓለምን ሰላም ፍትህ፣ እኩልነት ማስከበር ነው። ይህ ዓላማው ገቢር የሚሆነው ደግሞ አባል መንግስታት በተለይም ሀያላኑ ያኔ ላረቀቁ፣ ላጸደቁ፣ ላስጸደቁት ደንብ ወይም ቻርተር በመገዛታቸው ልክ ነው። ከጥቂት ዓመታት በፊት ይህ ደንብ ኖሮን ቢኖር ኖሮ እስካሁን የሞቱ ሚሊዮኖች በሕይወት ይኖሩ ነበር። ወደፊት ደንቡን ገቢር የማድረግ ፍላጎታችንን ካጠፍን ደግሞ አሁን በሕይወት ያሉ ሚሊዮኖች ይሞታሉ። ሃሪ ኤስ ትሩማን፣ የዩናይትድ ስቴትስ ፕሬዚደንት 945 ትሩማን ያደነቁ ያንቆለጳጰሱት ደንብ ሁለተኛውን የዓለም ጦርነት ያሸነፉ አምስት መንግሥታት ዓለምን እንዳሻቸው እንዲዘውሩ ልዩ የፖለቲካ ዲፕሎማሲያዊ ስልጣን ስለሚሰጥ ደንቡን እንዲሻሻል፣ የዓለም አቀፉ ድርጅት አወቃቀርም እንዲለወጥ በርካታ መንግስታት ከረጅም ጊዜ በፊት ጀምሮ እየጠየቁ ነው። ጥያቄው ፈጣን መልስ ባለማግኘቱ የተበሳጩት የሊቢያው መሪ ኮሎኔል ሞሐመር ጋዛፊ በ2009 የደንቡን ቅጂ ቀደው አሽቀንጥረው ጥለውታል። ብዙ አልቆየም። ጋዛፊም በገዛ ሀገራቸው በምዕራባውያኑ የጦር ተሻራኪ ድርጅት ኔቶ የሚደገፉ ጠላቶቻቸው ጭንቅላታቸውን በርቅሰው ገለዋቸዋል። ሊቢያም ከሀብታም ሰላማዊ፣ ስልጡን ሀገርነት ወደ ወሮበሎች መፈንጫነት ተለውጣለች። የእስራኤል አምባሳደር ጊላድ ኢርዳን ደግሞ ባለፈው ግንቦት የዚያን መከረኛ ደንብ ቅጅን በጫጭቀውታል። እንደ ጠላት የሚተያዩት የሊቢያና የእስራኤል ባለስልጣናት ትሩማን በሀምሳ ሀገራት ያጸደቁትን ደንብ የቀዳደዱት ተቃራኒ ፍላጎታቸውን አላስከበረም በሚል ምክንያት ነው። በዘንድሮ 79ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የ130 ሀገራት መሪዎች ንግግር ያደርጋሉ ተብሎ ይጠበቃል። ንግግር መግለጫም ውሳኔ ስምምነቱ ግን የጉልበተኞችን ማናህሎኝነት ማረቅ መቻሉ የዓለምን ምስቅልቅል ለማቃለል መጥቀሙ ወይም ጉቴረሽ ተከፈተ ባሉት በር የሚገባ ወገን ማስገኘቱ ግን ሲበዛም አጠራጣሪ ነው። ዓለም አቀፉ ድርጅትም የጉልበተኛ ቱጃሮችን ይሁንታ እስኪያገኝ አስከሬን፣ ቁስለኛ ከመቁጠር ረሃብተኛ፣ ስደተኛ ከማስላት አልፎ ለዓለም ሰላም የሚጠቅም ሁነኛ እርምጃ ሊወስድ በርግጥ አይችልም። ነጋሽ መሐመድ ነኝ። ቸር ያሰማን።